ሶማሊያ አዲስ ፕሬዝዳንት መርጣለች። ትናንት ነው የሶማሊያው ፓርላማ በሁለተኛ ዙር ምርጫ ሂደት መሐመድ አብዱላሂ መሐመድን የመረጣቸው። አዲሱ ፕሬዝዳንት የተመረጡት የቀድሞውን ፕሬዝዳንት ሐሰን ሼክ ሞሐመድ ሞሐመድን 184 ለ 97 በሆነ ድምፅ ብልጫ አሸንፈው ሲሆን መሐመድ ዩስፍ ከናይሮቢ እንደዘገበው ግን መጪው ጊዜ ቀላል ይሆናል ማለት አይደለም ይላል ቆንጅታየ ዝርዝሩን ይዛለች መሀመድ አብዱላሂ መሐመድ በምርጫው ማሸነፋቸው ይፋ ከተደረገ በኋላ ወዲያውኑ ቃለ መሐላቸውን ፈጽመዋል አዲሱ ፕሬዝደንት ባሰሙት አጭር ንግግር የዚህ ድል ባለቤት የሶማሊያ ሕዝብ ነው። ይህ ድል አንድነቷ የተጠበቀ ሰላማዊና የተረጋጋች ሶማሊያን የመገንባት ስራ የምንጀምርበት ነው። የዲሞክራሲና የጸረ ሙስና ዘመቻችንም ጅማሮ ነው ብለዋል። የቀደሙት ፕሬዝደንት ሀሰን ሼክ ሞሐመድም ትናንት ሽንፈታቸውን ተቀብለው ለተተኪያቸው መልካም ምኞት በማስተላለፋቸው ያለው አድናቆትን አትርፈዋል። ያ ሁሉ በጎ ሆኖ ሳለ ሶማሊያ አሁንም በአገር አቀፍ ደረጃ አንድ ሰው አንድ ድምጽ የተባለ የአመራረጥ ለማካሄድ ያላት አላማ ጋር አልደረሰችም። የጸጥታ ጉዳይም አሁንም ትልቁ ፈተናዋ ነው። ባለፈው አመት የፓርላማ አባላት በጎሳ መሪዎችና በክልል ተወካዮች መመረጥ ነበረባቸው። ፕሬዝደንታዊ ምርጫውን ጨምሮ የምርጫው ሂደት በሰፊው ድምፅ በገንዘብ የተቸበቸበበት ነው የሚሉ ውንጀላዎች አጥልተውበት ቆይተዋል። ይበልጡን ፈርማጆ በሚለው ቅጽል ስማቸው የሚታወቁት አዲስ ተመራጩ በሽግግሩ መንግስት ውስጥ በጠቅላይ ሚኒስትርነት ባገለገሉበት ዘመናቸው በደንብ ይታወሳሉ። ያገለገሉት በአውሮፓውያኑ 2010 እስከ 11 ከአንድ ዓመት ላነሰ ጊዜ ቢሆንም ለሀገሪቱ የጸጥታ ኃይሎችና የመንግስት ሰራተኞች የፓርላማ አባላትን ጨምሮ ደሞዛቸውን በሰዓቱ እንዲከፈል በማድረጋቸው በመልካም ይታወሱበታል። ራሽድ አብዲ የዓለም አቀፍ የቀውሶች ተከታታይ ቡድን ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ተንታኝ ናቸው። የፕሬዝደንት ሞሐመድ ፋርማጆ መመረጥ ተስፋ ሰጪ ነው ይላሉ። ያለው ስሜት ጸጥታን በተመለከተ መላ ማምጣት የሚችል ሰው ካለ እሳቸው መሆን አለባቸው የሚል ነው። ያም ከጸጥታው አገልግሎት በጣም ጥሩ ግንኙነት ስላላቸው ነው። በምርጫው የማሸነፋቸው ዜና እንደተሰማ የጸጥታ ኃይሎቹ ወዲያውኑ ከህዝቡ ጋር ዜናውን በደስታ እንደተቀበሉ አስተውለናል። ወደፊትም ሶማሊያን ለማረጋጋት የተሳካ ስራ መስራት እንዲችሉ ያን መሰሉ ድጋፍ ወሳኝ ሊሆን ይችላል። በሶማሊያ መገናኛ ብዙሃን እንደተዘገበው የሶማሊያ የመንግስት ወታደሮች ደሞዝ ከተከፈሉ ስድስት ወር አልፏል። እናም ብዙዎች ያ ሁኔታ እንደሚቀየርና ጦሩ አልሸባብን ለማሸነፍ በእጅጉ የሚያስፈልገው ሞራሉ እንደሚገነባለት ተስፋ አድርገዋል። የአልቃይዳው ግብረአበር ሽብርተኛ ቡድን አልሸባብ አሁንም ዋና ከተማዋን ሞቃዲሾን ጨምሮ በሀገሪቱ የተለያዩ አካባቢዎች በተደጋጋሚ ጥቃት ያደርሳል፣ ቦምቦች ያፈነዳል። አዲሱ ፕሬዝደንት የሚመርጡት ታዲያ የአፍሪካ ኅብረቱ ኃይል የስምሪት የስልጣን ዘመን በሚቀጥለው የአውሮፓውያን አመት ሲያበቃ ዝግጁ እንዲሆን ብሔራዊ ጦር ሰራዊቱን መገንባት ነው። ታዲያ የዓለም አቀፍ ቀውስ ተከታታዩ ቡድን ተንታኝ ራሺድ አብዲ እንደሚናገሩት፣ ሶማሊያ ሙሉ በሙሉ ራሷን ትችላለች ወደሚል አቋም የሚደረግ ግፊት ለአህጉራዊው ህብረት ሰራዊት ወታደር ከሚያዋጡት ሀገሮች በተለይም ከኢትዮጵያና ከኬንያ ጋር ውጥረት ውስጥ ሊከታት እንደሚችል የሚሰጉ ተንታኞች አሉ። እኔ የማማክራቸው ቢሆን ከእነኚህ ከሁለቱ ጎረቤት አገሮች ጋር ባላቸው ግንኙነት ዝግ ብለው አዳዲስ ድልድዮችን እንዲገነቡ ነው። እንደሚመስለኝ የሁሉም ዘላቂ ጥቅም በጋራ መስራት፣ ሶማሊያን የማረጋጋት የጋራ ስትራቴጂያዊ ጥቅም ላይም መተባበር ነው። አዲስ ተመራጩ ፋርማጆ ከሀገሪቱ ዙሪያ ካሉ ጎሳዎች የፓርላማ አባላት ድምጽ እንዳገኙ ተንታኞች ይናገሩላቸዋል። አብዛኛውን የአዋቂነት እድሜያቸውን የኖሩትና ዜጋዋ የሚሆኑት በዩናይትድ ስቴትስ ይሁን እንጂ በሶማሌዎች ዘንድ በአገር ወዳድነትና በአንድነት ገንቢነት ነው የሚታዩት።